የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ድርጅታዊ ጉባኤውን ጠቅላይ ሚኒስትር ኃይለማርያም ደሳለኝን በሊቀመንበርነት አቶ ደመቀ መኮንንን በምክትል ሊቀመንበርነት በመምረጥ ተጠናቋል። ከጉባኤው መጠናቀቅ በኋላ ኢህአዴግ ይፋ ባደረገው የአቋም መግለጫ የመሬት፣ የግብር አሰባሰብ፣ የመንግስት ግዥና ኮንትራት አስተዳደር ጉዳዮች ትኩረት የሚሹ መሆናቸውን አስታውቋል። ኢህአዴግ በመቀሌ ያካሄደውና ሊቃነ መናብርቱን የመረጠበት ጉባኤ በተለያዩ ርዕሰ ጉዳዮች ላይ ቢመክርም የመልካም አስተዳደር ጉድለት ቀዳሚው መሆኑን ጋዜጠኛ የማነናግሽ ይናገራል። ኢህአዴግ ጉባኤተኛ የተወያየባቸው ጉዳዮች አንዱ የፓርቲ የውስጥ ድርጅት አሰራር ነው። አባላቱን በተመለከተ የአባላቱን ዲስፕሊን በተመለከተ እና የውስጥ ዲሞክራሲ ው የአካሄድ ዲሞክራሲ አሰራር በተመለከተ ነው። ሁለተኛ ዋናው እና ትልቅ ትኩረት ስቦ የነበረው የመልካም አስተዳደር እና ተያያዥ ጉዳዮች ነው። ሶስተኛ የእድገትና ትራንስፎርሜሽን እቅድ የመጀመሪያው ወደ ሁለተኛው ያው የሚሸጋገርበት አምስተኛ አመቱ ነው። አሁን የመጀመሪያው ፌዝ የሚጠናቀቅበት ጊዜ ስለሆነ እሱን ገምግሞ የሁለተኛውን የሚጀመርበት ወደ ስራ የሚገባበት ጊዜ ስለሆነ እነዚህ ነገር እነዚህ ጉዳዮች ነው። በአብዛኛው መልካም አሰራርን በተመለከተ ትልቅ ትልቅ ትኩረት እንደሳበ ነው ጉባኤው በስፋት እንደተወያየበት እና በመጨረሻ ኢህአዴግ በዚሁ ደረጃ እስካሁን አምኖ የአቅም ችግሩ ህብረተሰቡ ውስጥ ያለው የመልካም አስተዳደር ከዚህ ከፍትህ አሰጣጥ ጋር በተያያዘ ከታክስና ግብር ጋር በተያያዘ ከጸጥታ ጋር በተያያዘ የሚመሳሰሉ ነገሮች ብቻ ይሄ ህዝቡ ታች ላይ ያሉ በጣም ህዝቡን እያሰቃዩ ያሉ ህዝብን እያስለቀሰ ያለው አካሄድና ብልሹ አስተዳደር የሚባለውን አምኖ በአዲስ መንፈስ በአዲስ መንገድ ታገላለሁ ማለቱ ነው ድርጅቱ። ትልቅ ለየት ያለ ነገር በግንቦት ወር የተካሄደውን አገራዊ ምርጫ መቶ በመቶ ያሸነፈው ኢህአዴግ ድርጅታዊ ጉባኤውን ከሁለት እስከ ሁለት ዓመት ተኩል ባለ የጊዜ ልዩነት ያካሂዳል። አራት ፓርቲዎችን በአባልነት ያቀፈው ግንባር ለ24 ዓመታት ስልጣን ላይ የቆየ ሲሆን እስካሁን ግንባር እንጂ ፓርቲ አይደለም። ኢትዮጵያ ባለፉት ዓመታት አስመዝግባለች የሚባለውን ኢኮኖሚያዊ እድገት እንደ መከራከሪያ የሚያቀርበው ኢህአዴግ በሰብአዊ መብት አያያዝ፣ የተቃዋሚ ፖለቲካ ፓርቲዎችና ሚዲያ ይዞታ የከፋ ትችት ይሰነዘርበታል። ጋዜጠኛ የማነ ናግሽ አሁን ትኩረት ያሸዋል የተባለው የመልካም አስተዳደር ጉዳይ መፍትሄ ካላገኘ ለስርዓቱ አደጋ ሊሆን ይችላል መባሉን ይናገራል። ችግሩ በጣም አሳሳቢ ደረጃ ላይ ሲሪየስ የሆነ ችግር መሆኑን ጉባኤተኛው እንዳመነበት ነው። በገምገማውም ከፍተኛ ጊዜ የወሰደና በስፋት እንደተወያዩበት ነው የሰማነው። በእርግጥ ጉባኤ ውስጥ ተሳታፊ ያልነበርንም፣ ግን ትናንት አቶ ደመቀ መግለጫ ሲሰጡን የመልካም አስተዳደር ችግሩ በዚህ አሁን ባለበት ደረጃ ከቀጠለ በስርዓቱ አደጋ ነው። ምክንያቱም በኢህአዴግ የሚመራው መንግስት መሰረተዋል የሚለው የልማታዊና ዲሞክራሲያዊ መንግስት የሚለው አገላለጽ የሚገለጸው ስርዓት መልካም አስተዳደር ማስፈን ካልቻለ ልማት ብቻውን ሊሰፍን አይችልም፣ ሊመጣ አይችልም። ከዚህ በፊት ይመስለኛል እንደ ሚንስ እንደ ተጓዳኝ ነገር ተደርጎ ይታይ ነበር። አሁን ግን ራሱ በቻለ መልካም አስተዳደር ለልማት ደጋፊ ሆኖ ወይ ለልማት ተጓዳኝ ነገር ሆኖ ሳይሆን በራሱ በቻለ መንገድ መልካም አስተዳደር እንደ ልማት ትኩረት የሰጠው ይመስለኛል። በጉባኤው መጠናቀቂያ ለጋዜጠኞች ማብራሪያ የሰጡት ምክትል ሊቀመንበር ደመቀ መኮንን የመልካም አስተዳደር ችግርን አስጊነት ቢናገሩም ኢህአዴግ ያስቀመጠው አዲስ የመፍትሄ አቅጣጫ የለም ማለታቸውን ጋዜጠኛ የማነናግሽ ይናገራል። ይህንን ጥያቄ ቀርቦላቸው ነበር። አንቶ ደመቀና ምንድን ነው ያሉት? አይ ይሄ የአዲስ መንገድ አዲስ አቅጣጫ አዲስ ስልት የመፍጠር ጉዳይ አለን። እንደውም በተደራጀ እና ከህዝብ ጋር የህዝብ ተሳትፎ በመጨመር በከፍተኛ ደረጃ እንሰራበታለን። ኦልሬዲ ያስቀመጥነው አቅጣጫ በአግባቡ ተግባር ላይ ባለመዋላችን ነው ይህን የመልካም አስተዳደር ችግር የተስፋፋ የሚል አቋም ነው ያለው አሁንም